ወደ ተከታዩ የመጽሔት ስንሻገር የሶሪያ የሰላም ድርድር ዛሬ እንደገና ተጀምሯል። ይሁን እንጂ ይህንን በአካባቢው ሰላምና መረጋጋት የመፍጠር ጥረት ክፋት አሳቢዎች ሊያደናቅፉት ውስጥ ውስጡን ጥረት ሊያደርጉ እንደሚችሉ ስቴፋን ዲሜትስቱራ አስታወቁ። የተባበሩት መንግሥታት የሶሪያ ጉዳይ ልዑክ ሚስቱራ እንዲህ አይነቶቹ ጥረቶች እንዲያውም ይበልጥ እንደሚያጠነክሯቸውና ለአውዳሚው ጦርነት የፖለቲካ መፍትሄ ለማስገኘትም በጽናት እንዲሰሩ እንደሚያደርጓቸው ነው የገለጡት። ድርድሮቹ እየተካሄዱ ካሉባት ጄኔቫ ሪፖርተራችን ሊሳ ሽላይን ያስተላለፈችውን ዘገባ ዝርዝር ሰለሞን አባት ይዞ ቀርበዋል። የሶሪያ ተፋላሚ ወገኖች ፊት ለፊት ተገናኝተው ለመነጋገር አሻፈረን እያሉ ነው። በመሆኑም ሁለቱንም ለማቀራረብ እየጣሩ ያሉት የመንግስታቱ ድርጅት መልእክተኛ ስቲቨን ዴሚስቱራ የአንዱን ሐሳብ ወደ ሌላው፣ የዚያኛውንም ወደዚያኛው እየወሰዱ የማሸማገሉንና የመመካከሩን ሥራ እያከናወኑ ነው። ሁኔታው ትርጉም ያላቸውን ጭብጦች እያነሱ ለመምከር እክል እንደማይፈጥርባቸው ልዑኩ ተናግረዋል። ንግግሮቹ ሶሪያን ማስተዳደር አዲስ ሕገ መንግስት መቅረጽ፣ በመጪው አንድ ዓመት ከመንፈቅ ውስጥም የችግሮቹ ሁሉ መፍቻ እናት ብለው የጠሩትን የሽግግር መንግስት መምረጥ በሚቻልባቸው ሁኔታዎች ላይ ነው የሚመክሩት። ቀደም ያሉት ንግግሮች የተስተጓጎሉት የፕሬዚደንት ባሻር አል አሳድ ዕጣ ፈንታ ወይም ቦታ ምን ይሁን በሚል ጥያቄ ላይ ወገኖቹ መንታ መንገድ ላይ በመለያየታቸው ነው። የአሳድ ጉዳይ ጥያቄ ውስጥ ሊገባ አይችልም የሚሉት የመንግስቱ ተደራዳሪዎች በተባበሩት መንግስታት ድርጅት የበላይ ክትትል የሚደረግን ምርጫ ሐሳብ አይደግፉም። ተቃዋሚዎቹ ደግሞ አሳድ የሚባሉ ሰው በአዲሱ መንግስት ውስጥ ማየትም መስማትም አንፈልግም ሲሉ ቆይተዋል። ከዚህ ዛሬ ከተጀመረው ንግግር ጋር ተያይዞ በጉዳዩ ላይ ደሚስቱራ ሐሳብ ከመስጠት ቢቆጠቡም ችግሮች ግን ሊኖሩ እንደሚችሉ አልሸሸጉም። ኢፍ ዱሪንግ ዲስ ቶክስ ኤንድ ኢን ደ ኔክስት ራውንድ ዊ ዊል ሲ ኖ ኖቲስ ኦፍ ኤኒ ዊሊንግነስ ቱ ኔጎሽት። በዚህና በመጪዎቹም የድርድር ዙሮች የመነጋገር ፍላጎት እንደሌላቸው የሚጠቁሙ ምልክቶችን ካላየን በእርግጥም ይኖራሉ ብለን አንጠብቅም። ጉዳዩን የሶሪያ ድጋፍ ዓለም አቀፍ ቡድን ተባባሪ ሊቃነ መናብርቱ ወደ ሆኑት ተጽዕኖም ወዳላቸው ወደ ሩሲያና ወደ አሜሪካ እንዲሁም ወደ የጸጥታው ጥበቃ ምክር ቤቱ እንወስደዋለን። ድርድሮቹ መስራት አለባቸው ብለው እንደሚያምኑ ዴሚስቱራ ገልጸዋል። ጦርነቱ እጅግ አሳዛኝና አስፈሪ ጉዳት ማድረሱን አስታውሰዋል። ባለፉት አምስት ዓመታት የጦርነት እሳት የሁለት መቶ ሐምሳ ሺህ ሰው ሕይወት መብላቱን ተናግረዋል። ከስድስት ነጥብ አምስት ሚሊዮን በላይ ቁጥር ያለው ሰው በሀገር ውስጥ ተፈናቅሏል፣ ግማሽ ያህሉ ሕፃናት ናቸው። ከሦስት ሚሊዮን በላይ ሰው ደግሞ ወደ የጎረቤት አገሩና ርቆም ተሰዷል። ዛሬ እንደገና የተጀመረው የድርድር ሂደት ለሶሪያ መጻኢ ዕጣ ብቸኛ ተስፋ ነው ይላሉ ዴሚስቱራ። ሌላ አማራጭ የለም። ይህ ካልሰራ በዚህ እንሄዳለን የሚባልበት የክት መንገድ የለም። Well, as far as I know, the only plan B available is return to war. እኔ የምረዳው ብቸኛው ተለዋጭ መንገድ የጦርነት መንገድ ነው። ወደ ጦርነት ከተገባ ደግሞ ከቀደመውም የከፋ ሊሆን ይችላል። የአሁኑ የድርድር ዙር የሚጠናቀቀው የፊታችን መጋቢት 15 ነው። ከዚያ በኋላ ደግሞ ከአንድ ሳምንት እስከ አስር ቀናት ከሚሆን ጊዜ በኋላ ይቀጥላል። በጠቅላላው የሶስት ዙር ድርድሮች ይኖራሉ ብለው እንደሚያስቡ ሲቨን ደ ሚስቱራ አመልክተዋል። በእርግጥ አሉ የመንግሥታቱ ድርጅት መልእክተኛ ያኔ ስምምነት ላይ አይደረስም፣ ለሰላም የምናደርገው ጉዞ ግልጽ መሪ ካርታ ግን ይኖረናል።